በትናንትናው ምሽት የተጀመረ ቅንብር ነው። ለጥያቄው መልስ ቋንቋና የጎሳ ማንነትን መሠረት አድርጎ በኢትዮጵያ የተዘረጋው የፌዴራሊዝም ስርዓት ወደ እርስ በርስ ግጭት ያመራል፣ ሀገሪቱ እንድትበተን ያደርጋል ሲሉ ስጋታቸውን የሚገልጹ በርካቶች ናቸው። ሀገሪቱ ውስጥ የማንነት ጥያቄ አለ የሚሉ ወገኖች ደግሞ የፌዴራል ስርዓቱ ማንነትን መሠረት ማድረጉን ይደግፋሉ። ሰሞኑን እንደሚዘገበው እስካሁን የቋንቋን ወይም የጎሳን ማንነት መሠረት አድርገው ያልተካለሉ ብሔረሰቦች በክልል ደረጃ እንዋቀር የሚል ጥያቄ እያቀረቡ ናቸው። ለመሆኑ የሀገሪቱን አንድነት አስጠብቆ የህዝቧን መብቶች የሚያስከብር ፌዴራል ስርዓት ላይ እንዴት ይደረሳል? ለጥያቄዎቻችሁ መልስ የሚሰጡ ሁለት ምሁራንን ጋብዘናል። ቀደም ሲል መግቢያው ላይ ሰማችኋቸው ናቸው። ዶክተር አስናቀ ከፋለ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት መምህር፣ ዶክተር ኢታና ሀብቴ በኦበርሊን ኦሃዮ ኮሌጅ የአፍሪቃ ታሪክ መምህር ናቸው። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ናት። በትናንትናው ምሽት እልባት ካደረገችበት ይጀምራል። በጣም አመሰግናለሁ። ወደ አድማጮቻችን ጥያቄ ሊሂድ ቋንቋና የጎሳ ማንነት ፌደራልዝም ኢትዮጵያውያንን ለሁለት እንደከፈለ ነው። ብዙውን ጊዜ አህዳዊ ስርአት የሚፈልጉ የግለሰብ መብ ተከበረ ድረስ ለምንድን ነው አገሪቱ በጎሳ የምትከፋፈለው? የሚሉ አሉ። በርካታ የአፍሪቃ ሀገሮች እንደ ኬንያ፣ እንደ ሩዋንዳ ያሉ የጎሳ ፌዴራሊዝምን አግደዋል። በነ ሰርቢያ የእርስ በርስ እልቂት ምን ሊደርስ እንደሚችል አገሪቱ ልትበታተን እንደምትችል የሚጠቁሙ አሉ በአንድ በኩል። በሌላ በኩል ደግሞ በጎሳና ቋንቋ ብቻ የተዋቀረ ፌዴራሊዝም ካልሆነ እስከ መገንጠል የሚለውን ጥያቄ የሚያነሱ አሉ። በሀይሉ ነኝ ብለው ጥያቄ ላኩልን አድማጫችን። ኢትዮጵያ ወደ ሰማንያ በመቶ ህዝቧ በገጠር በእርሻ ነው የሚኖረው በድህነት ውስጥ ነው የሚኖረው። ይሄንን የጎሳና የዘውግ አከላለልና አደራጃጀት የሚጠይቁት ተማርን ያሉ ሊሂቃ ናቸው ይላሉ። እንደውም ሰሞኑን ፕሮፌሰር እዝቅኤል ገቢሳ መቀሌ ውስጥ አንድ ስብሰባ ላይ የተናገሩት አሰምተን ነበር። እና ዶክተር ታና በዚህ ላይ ምን መልስ ይሰጡናል? እሺ፣ ትዝታ መጀመሪያ እኔ እንደ ስህተት የምወስደው ከቃላት አጠቃቀም አሁን ከተጠቀምሻቸው ቃላት ውስጥ እንዲታረም የምፈልጋቸው ቃላቶች አሉ። ይሄ ጎሳና ዘውግ የሚባል ነገር በእውነቱ ከሆነ ህዝባችንን አይመጥንም፣ ትክክለኛ ቃልም አይደለም። በህገ መንግስት የተቀመጠውና በህጋዊነት የሚታወቀው አሁን ያለው የኢትዮጵያ የፌዴራል ስርዓት ትብረ ብሔራዊ ፌዴራሊዝም ተብሎ ነው የሚታወቀው ይሄ ጎሳ ዘውግ እና የተለያዩ ቃላት የሚሰጡት ይሄንን ስርዓት የሚቃወሙ በጣም አምርረው ከሚቃወሙ ሰዎች የሚሰማና ይሄንን ነገር ለማጠልሸት የሚደረግ ሂደት ነው። ስለዚህ ቃሉ ላይ በህግ ስርዓቱ ራሱን በሚጠራው ብንጠራ የሚል ሀሳብ አለኝ። ከዛ በመቀጠል የኢትዮጵያ ፌዴራላዊ ስርዓት አሁን ያነሳሳቸውን ሀሳቦች በተለይ የፈረሱ አገሮችን ምሳሌ የወሰድሻቸውን መርኩዤ አንድ ሀሳብ ማንሳት ፈልጋለሁ። በነገራችን ላይ ሕብረ ብሔራዊ ፌዴራሊዝም ተከትለው የፈረሱ አገሮች አሉ የሚባለው ምሳሌ አላግባብ ኮት የሚደረግና በስህተት ላይ የተመሰረተ ነው። ምክንያቱም ከኢትዮጵያ ጋር የሚዛመድ ሁኔታ ስላልሆነ ማለት ነው። እንዴት እንዴት እሷን አብራራለሁ አብራራለሁ። ባለፉት አምስት አስርት ዓመታት ውስጥ ህብረ ብሔራዊ ፌዴራሊዝም ስርዓት ያላቸው አገሮች ፈርሰዋል በታሪክ አይተናል። ይሄንን የታወቀ ነገር ነው ማለት ለምሳሌ የሶቪየት ዩኒየን ፈርሷል፣ ዩጎስላቪያ ፈርሷል፣ ቼኮስሎቫኪያም እንደዚሁ ፈርሷል። የፈረሱት ደግሞ ከአንድ ወጥነት ስርዓት ወደ ዲሞክራሲ ለመሻገር ሙከራ ሲያደርጉ ነው የፈረሱት። የናይጄሪያን ጉዳይ ስንወስድ ናይጄሪያ ራሱ በአንድ ሚሊዮን የሚቆጠር ህይወት ከቀጠፈ በኋላ ነው የአገር መፈት የተረፈው። የማሊ ፌዴሬሽንን ብንወስድ ብዙ ህይወት ነው የወሰደው። የኢትዮጵያ ፌዴሬሽን ከኤርትራ ጋር የነበረው ራሱ ብዙ ችግር ካመጣ በኋላ ወደ ኤርትራ መገንጠል ነው የወሰደው። ስለዚህ እነኝ ምሳሌዎች አላግባብ ነው ሁል ጊዜ ኮት የሚደረጉት። ለምንድን ነው እነኚህ አገሮች የፈረሱት? ህብረ ብሔራዊ ፌዴራሊዝም በመከተላቸው አይደለም የፈረሱት ህብረ ብሔራዊነትን በመከተላቸው ሳይሆን ህብረ ብሔራዊ ፌዴራልዝምን የሚቃወሙ ኃይሎች ቴንደንሲው ወደ አንድነት እንዲመጣ በተደረገ ጫና ነው የፈረሱት ማለት ነው። ለምሳሌ ሶቪየት ዩኒየን እንዴት ነው የፈረሰው የሚለውን አንድ ምሳሌ ብቻ አንስተን እኒ የዩጎስላቪያን ጉዳይ እንደዛው ነው። የሶቪየት ዩኒየን ብንወስድ ምሳሌ አሁን በአስራ ዘጠኝ ዘጠና አንድ ፌዴሬሽኑ መፍረስ ሲጀምር በዛን ጊዜ የነበሩ መሪ ጎርባቸው የፌዴራል ራስን ማስተዳደር መፍት ለማስከበር ሲንቀሳቀሱ በሳቸውን ከስልጣን ለመፈንቀል በተደረገ ግጭት ተከትሎ ነው መፍረሱ የመጣው። ዩጎዝላቪያን ንውሰድ ዩጎዝላቪያን ብንወስድ ራሱ የዩጎዝላቪያ መፍረስ ሰርቢያኖች ዶሚኔት ስለሚያደርጉ እነሱ ባደረጉት እንቅስቃሴ በሌሎች የዩጎዝላቪያ ሪፐብሊካኖች ላይ ባሳረፉት ጫና ነው ከዛ የወጣ ውጤት ነው ሰርቢያኖች ያመጡት የዶሚኔሽን እርምጃ ወደ አንድ ወደዛ አንሄድም መልቲናሽናል ፌዴሬሽን ወይ ደግሞ ህብረ ብሔራዊ ፌዴራሊዝሙ በትክክል እንዳይተገበርና ነፍስ እንዳይዘራ ዲሞክራሲያዊ እንዳይሆን ባደረጉት ጫና የዶሚኔሽን ጫና ነው የፈረሰው እንጂ ህብረ ብሔራዊ ፌዴራሊዝምን ስለተከተሉ አይደለም ስለዚህ እነኝን ምሳሌዎች አንድ በአንድ ወስደን ወደ ኢትዮጵያ ማምጣቱ ስህተት አለበት። ምክንያቱም ህብረ ብሔራዊ ፌዴራሊዝም አለመሞከሩና በትክክል ስራ ላይ አለመዋሉ ብዙ ሀገሮችን ያፈረሰው እንጂ ህብረ ብሔራዊ ፌዴራሊዝምን መከተል አይደለም። ለማከል ከለዚህችል ዶክተሪታና ያነሱትን አንዳንድ ነጥብ ልንጋራ ለምሳሌ እዚህ የጎሳ ፌዴራሊዝም የሚለው ገቢ አባባል አይመስለኛል በብድም ደግሞ ጎሳ የሚለው በአንድ ብሔረሰቡ ውስጥ እንደዚህ ንዑስ የሆነ ክፍል ነው። ተወሰኑ የኢትዮጵያ ብሔረሰቦች ውስጥ የጎሳ አደረጃጀት አለ። የረብ ያለ በማህበረሰቡ ውስጥ የሚገኝ ሲሆን ብዙ ጊዜ የጎሳ ፌዴራሊዝም የሚለው የሚነሱ ሰዓቶች ፌዴራሊዝም ተገቢ አይደለም፣ በማንነት መደራጀት ተገቢ አይደለም ከሚል እሳቤ በመሆኑ ዶክተር ብቻና ያለውን ሙሉ በሙሉ እስማማለሁ። የጎሳ ፌዴራሊዝም የሚለው የሚያስኬድ አይመስለኝም። ህብረ ብሔራዊ ፌዴራሊዝም የኢትዮጵያ ፌዴራሊዝም የሚለውም ትንሽ አስቸጋሪ ነው። ህገ መንግስት ስንመለከት ብሔር ብሔረሰብና ህዝብ ነው የሚለው። የብሔር ማንነትን በተመለከተ በምስራቁ ሶሻሊዝም ፕራክቲስ ያደርጉ ከነበሩት ሀገራት ልምድ በመውሰድ በተለይ ሶቪየት ህብረት ላይ የነበረው ተፋ ያለ ውይይትና ጆሴፍ ስታሊን ሶቪየት መሪ የብሔር ማንነት በተመለከተ የጻፉት ከፍ ያለ ተጽዕኖ ነበረ፣ በኢትዮጵያ የብሄር እንቅስቃሴ ወይም ደግሞ የተማሪዎች እንቅስቃሴ ላይ። ከዛ በመነሳት ነው በመንግስታችንም ላይ ራሱ የብሄር ማንነትን የተነተነበት መንገድ ራሱ የጀሶች ሳሌ ምንደፍነሽ በመንግስት ውስጥ ራሱ የገባ ይሄ እኔ ብዙ ነገሩ ምንድነው። የዚህ አንድ ሀገር አደረጃጀት ፌደራሊዝም ማለት የመንግስት ቅርጽ ነው። የመንግስት ቅርጽ በራሱ ጥሩ ነው በራሱ መጥቶ ነው ማለት አይቻልም። እንደነ ዩናይትድ ኪንግደም ብሪታንያን የመሳሰሉ ሀገራት የሚከተሉት አህዳዊ የመንግስት ቅርጽ ነው። አህዳዊ የመንግስት ቅርጽም ሆኖ በውስጣቸው ያሉ የተለያዩ ማህበረሰቦች እንደ ስኮትላንድ ያሉ፣ እንደ ዌልስ፣ ሰሜን አይርላንድ ያሉ ሰፋ ያለ የራሳቸውን ማሰራሪያ ነት ሰጥተዋቸዋል። ይህ እንግዲህ ዲሞክራሲ ካደላች ማለት አይቻልም። አህዳዊም ሆኖ አንድ ሀገር ዲሞክራሲያዊ ሊሆን ይችላል። ፌዴራልም ሆኖ ደግሞ ዲሞክራሲያዊ ላይሆን ይችላል። ለምን የሶቪየት ፌዴራሊዝም ወደቀ? የጀብላዊያ ፌዴራሊዝም ወደቀ ሲባል በጣም ብዙ በርካታ ትንታኔዎች አሉ። ታሪኩን ወደ ኋላ ብንመለከት እንዲያውም አንድ አሜሪካዊ ጸሐፊ ምን ይላል? የሶቪየት ፌዴራሊዝም ነው የወደቀ የሶቪየት ፌዴራሊዝም ከአመሰራረቱ ጀምሮ በኮሚኒስት ፓርቲው አመራር እና ተጽዕኖ የተመሰረተ እና በእነሱ የኮሚኒስት ፓርቲ የበላይነት በምስጢራዊ ፖሊስ ጠባቂነት ለረጅም ዘመናት የቆየ ሆኖ ሚስተር ጎርባቸው መጥተው ፔሬስትሮይካና ይሄ ግላስ ግላስኖስት የተባለው እዛ ጊዜ ለውጥ በሚያደርግበት ጊዜ ዋናው መዋቅሩን የያዘው በኃይል ስለሆነ ያ ኃይል በሚነሳ ጊዜ ሶቭየት ፌዴራሊዝም ፈረሰ የሚሉት አባባል አላቸው። እኔ ዋና ጉዳይ የሚመስለኝ እነዚህ ፌዴሬሽኖች ለመፈረሱ ሳይሆን እነሱ ስለፈረሱ የኢትዮጵያ ፌዴራሊዝም ኢትዮጵያ የመስረት አደጋ እያዙ ጓሳል የሚለው አይነት ውይይት ሳይሆን አሁን ባለንበት ሁኔታ ኢትዮጵያ የፌዴራል ስርዓት ተመሰረተች። እንግዲህ ወደ ሀያ አምስት አመት መጀመሪያ ላይ አስራ ዘጠኝ ሰማኒያ ሶስት መንግስት ለውጥ በኋላ ሰፋ ያለ የራስን በራስ ማስተዳደር መብት የሰጠ መዋቅር ነበረ። ከዛ ህገ መንግስት የወጣ ራሱን በራሱ ማስተዳደር መብት የሰፊ የሰጠ ህገ መንግስት ነው ያለ። ይሄ ህገ መንግስት በተግባር ነው ያለ። ጉድለቶቹ ምንድናቸው? ጥንካሬዎቹ ምንድናቸው? እንዴት ነው የሚሻሻለው? ለምንድን ነው አሁን እንደዚህ ሀያ ሰባት ዓመታት እንግዲህ ኢህአዴግ ኢትዮጵያን አስተዳድሯል። በአብዛኛው ሀገር ተጭኖም ቢኖር ሰላምና ቀጥታ ማስጠበቅ ችሎ ነበረ። የነበረው የአደረጃጀት አሁን በርካታ በተለያዩ ቦታዎች ላይ ግጭቶች አሉ። የቀጥታ ሁኔታ አፍ የሆነዋል። ይሄ ለምን ሆነ? የኢትዮጵያ ፌዴራሊዝም እስካሁን እየተራመደ ቆይቶ ለምንድን ነው አሁን ቀውስ አጋጠመው። ቀውስ አጋጠመው በዋነኝነት ምክንያቱ ምንድን ነው? ህገ መንግስት የዲዛይን ነገሮች ምንድን ናቸው? በህገ መንግስት አቀራረጥ ላይ ያሉ ጠቆች ምንድን ናቸው? ከህገ መንግስቱ ጀምሮ በተግባር ላይ ምንድን ናቸው ችግር እየፈጠሩ ያሉት? እነዚህ ሁኔታዎች እንዴት ነው ሊታረሙ የሚችለው? በሂደት እንዴት ሊታረሙ ይችላሉ? በአስቸኳይ መፍትሄ የሚያስፈልጋቸው ነገሮች ምንድን ናቸው? የሚል አይነት ምንግስት ነው እንጂ የሚጠቅመን ጥቁርና ነጭ አይደለም ይመስለኛል ነገሩ። ነገሩ ጥቁር አይበር በእንግሊዝኛ ወይም ደግሞ ይሄ ወይም ሌላ አማራጭ ሳይሆን ያለው የተዘረጋው ስርዓት አለ። ይሄ ስርዓት ደጋፊዎች አሉ። ይሄ ስርዓትን የሚተቹ ተቃዋሚዎች አሉ። የግድ ከዚህ ስርዓት ወሰን ወደ ሌላ ስርዓት እንሄዳለን የሚል አይነት ሳይሆን መሆን አለበት ይሄ ስርዓት ችግሮች ምንድናቸው ማውጣት ተገኝ መስለኛል። መስመር ላይ አሉ። ጠያቂ ሄሎ፣ አቤት፣ አለሁኝ። እሺ ጠና ይስጥልኝ ማልብል? ጴጥሮስ ነኝ ከቨርጂኒያ። እሺ ጥያቄውን ያቅርቡ አቶ ጴጥሮስ። እናመሰግናለን ስለ ተሳትፎ ስላሳተፋችሁኝ፣ እኔም አመሰግናለሁ። የመጀመሪያው ጥያቄ ምንድን ነው ይሄ የፌዴራሊዝም ጉዳይ የኢትዮጵያን ሕዝብ ይህን ያህል የማያግባባ ነገር ሆኖ አይደለም ለብዙ ነገር የተዳረግ ነው ግን የፌዴራሊዝም በጎሳ ላይ ወይ በጎጥ ላይ የተመሰረተ መሆኑ ነው። ይህንን ታዲያ የእኛ ምሁራኖችም ሆኑ የፖለቲካ ሰዎች እንዴት መጣ ወደ ኢትዮጵያ? ሩት ኮዙ ማለት መሰረቱ ማን ነው የጻፈው? ጥሩ አእምሮ ያለው ሰው ነው የጻፈው ይሄንን፣ ወይስ የጻፈው ፓርቲ ይሄንን ፌዴራሊዝም ሊጠቀምበት ራሱን ለረጅም ጊዜ መንግስት ሆኖ ለመግዛት እንዲመቸው ብሎ ሊጠቀምበት ነው ወይ የጻፈው ብለው የሚመራመሩ ሰዎች የሉ? ስለ ጎሳ በደንብ አድርጎ የተደነገራቸው እና ሊቀየሩ የማይፈልጉ ሰዎች ናቸው አሁን በስልጣን ላይ ያሉት እና ይሄንን ለመቀየር አስቸጋሪ አይሆንም ወይ እነሱስ ካሉ ድረስ በስልጣን ላይ ሌላ። ሁለተኛው ጥያቄ ደግሞ መቼ ነው ህዝቡን በዚህ ጉዳይ የፖለቲካም ሰዎች እናንተም በዚህ ጉዳይ ላይ ምርምር ያደረጋችሁ ሰዎች ህዝቡን መኮነን የምትተውት ለምን? ህዝቡ እንደ ህዝብ የኢትዮጵያን ዘጠና ፐርሰንት አይቻለሁ። ወደዚህ ሀገር ከመምጣቴ በፊት ህዝቡ ችግር የለበትም አብሮ ለመኖር ግን፣ የሆኑ ከባክግራውንድ ያሉ አሉ እና እነኚህን ሰዎች መከላከል የሚቻለው የህዝቡ አብሮ የመኖር ተስፋና ፍላጎት እስካለ ድረስ ለምንድን ነው የፖሊሲ ለውጥ ለማድረግ የማይኬ ነው ይሄ ነው ጥያቄ አመሰግናለሁ ዶክተር ኢታና እሺ አመሰግናለሁ መጀመሪያ የቀድሞ ጥያቄ ላይ ሀሳብ ልሰጥ ነበረ አሁን እንትኑ ሁለቱም ጥያቄዎች በሆነ ደረጃ ስለሚገናኙ ሁለቱም ላይ ሀሳብ መስጠት ይቻላል ሁለቱ ጥያቄዎች የሚገናኙበት አንድ ቦታ ምንድን ነው የኢትዮጵያ ህብረ ብሔራዊ ፌዴራሊዝም የልሂቃን ግኝት ነው የሚል አስተሳሰብ ያለበት ጥያቄ ነው። በነገራችን ላይ ኢትዮጵያ አሁን ያለችበትን ህብረ ብሔራዊ ፌዴራሊዝም ለቅንጦት ይሄ ይመቸኛል ብላ መርጣ አይደለም የገባችበት የገባችበት እንደ አገር እንዴት ልቀጥል፣ ይሄ አገር ይፈስ ወይስ ወደፊት ይቀጥል የሚል ምርጫ ሲመጣ የሚያስቀጥል መንገድ ብቸኛውና አማራጭ ያለ መንገድ ይሄ ሆኖ ነው የተመረጠው። ከችግር አንጻር ማለት ነው። ከሀገሪቷ ታሪካዊ አመጣጥ፣ የህዝቦች ታሪካዊ ጥያቄ እይታ ውስጥ ገብቶ ኢትዮጵያ በነፃ አውጪዎች ጦርነት ውስጥ ገብታ መግቢያ ሲጠፋት እንደዚህ ነው አብረን መኖር የምንችለው ህብረ ብሔራዊ ፌዴራሊዝም ነው የሚመቸኝ ብላ ካለፈችበት ታሪካዊ መንገድ አንጻር እንደ ሀገር ለመቀጠል ያለው ምርጫ ይሄ ብቻ ስለሆነ ነው እንጂ ይሄ የልህቃን ግኝትም አይደለም፣ የምቾትና የቅንጦት ጉዳይም አይደለም። ትሕትና ያስፈልገናል። ይሄንን ስርዓት ስንጠራ ህዝቦች ናቸው በዚህ ስር የተደራጁት። ስለዚህ ህዝቦች ስለሆኑ አሁን ጎሳ ብለን የምንጠራው ማንን ነው? እስኪ ህዝብ በጣም ትላልቅ ህዝብ ነው ያለው እና ለህዝቡ እንኳን ሲባል ስሙን የህጋዊነቱን ነገር ወደ ጎን ብንተው ራሱ ህዝቡን ለማክበር ሲባል ይሄ ጎሳ የሚባል ቃል ትተን ህዝብ እንኳን ብንል ብሔሮች ብንል ያምርብናል፣ ለመተባበርም ጥሩ ነው። ይሄ ነገር አሁን ወንድሜ ያቀረበውን ጥያቄም ጋዜጠኞችን ስትጠቀሙ ይህንን እንድታስተካክሉ ሀሳብ ደግሜ ማለት ነው። ስለዚህ ዛሬም ቢሆን ዛሬም ቢሆን እነኚህ የብረ ብሔራዊ ፌዴራሊዝም ስርዓቱ ያለበት ችግር ምንድን ነው ብሎ መርምሮ ያሉትን ችግሮች ማስተካከል እንጂ ወደ ድሮ እንመለሳለን ብሎ የጥቂት ሰዎች ፍላጎት አድርጎ ባቅረቡ ትክክል አይደለም። የህዝቦችን ፍላጎት አድሬስ የሚያደርግ ነገር ስለሆነ ማለት ነው። እሺ፣ ዶክተር ኢታና ብዙውን ጊዜ የጥቂት ሰዎች ፍላጎት ተደርጎ የሚታየው ይሄ ነገር ኢትዮጵያውያን በአጠቃላይ አሁን ከመቶ ሚሊዮን በላይ ኢትዮጵያውያን አሉ። ሰማኒያ ሚሊዮን በነበረበት ጊዜ ነው ህብረ ብሔራዊ ፌዴራሊዝም ስራ ላይ የዋለው። ህዝቡ አልተጠየቀም። የተወሰኑ ብሔሮችን ወክለው የተሰበሰቡ ሰዎች ነድፈው የሰጡት ነው ለህዝቡ የሚል አንድ አመለካከት አለ። ሌላ ደግሞ ከነ ጭራሹ በወቅቱ አማራ በብሔሩ ስላልተደራጀ አማራን አይወክልም፣ አማራ አልተጠየቀም። በዚህ ጉዳይ ኢትዮጵያ በምን አይነት የፌዴራላዊ ስርዓት ትዋቀር የሚለው ውስጥ የአማራ ሀሳብ የለም የሚሉ አሉ። ሰው ጋር ልቆይ በአጭሩ ትር ይታናቅ እሺ፣ ህዝብ አልተጠየቀም ለሚባለው ህገ መንግስት እንግዲህ የትም ሀገር ድራፍት ጽፈው ረቂቅ የሚያቀርቡት እውቀቱ፣ ችሎታውና ክህሎቱ ያላቸው ሰዎች ናቸው። ከዛ በየደረጃው ምክክር የሚካሄድበትና የሚጸድቅ አገራዊ የሆነ ዶክመንት ነው። በዛን ጊዜ እንግዲህ አቅም በፈቀደ መልኩ የተወሰነ ቦታ ላይ ሊሆን ይችላል። ሊሚቴሽንም ሊኖርበት፣ ድክመትም ሊኖርበት ይችላል። አደረጃጀቱ ላይ ግን ህዝብ አልተሳተፈም የሚያስብል ነገር አይደለም። ህዝብ ተሳትፏል። በምን መልኩ ተሳተፈ? ሊሂቃኑ ተሰባስበው ስላደረጉት አንዳንዶቹ እንደውም ሕወሓት እና የኦሮሞ ነጻነት ግንባር ሰነድ ነው ነው የሚሉት በጣም የሚገርመው ነገር ሕወሓትና ኦነግ ቢስማሙ ኢትዮጵያን ይሄን የሚያክል አገር የሚያስተዳድር ዶክመንት ጽፈው ካወጡ እሱ ጥሩ ነገር ነው። ነገር ግን ብሔሮች እና ብሔረሰቦች ህዝቦች ጥያቄ መሰረታዊ የሆነ ጥያቄ አድሬስ ስላደረገላቸው ነው ህዝቦች እሺ ብለው ደስ ብሏቸው የተቀበሉት። ለምሳሌ ኦሮሚያን ብትወስጂ በዚህ ሕገ መንግስት ላይ ሲዳማንም፣ ብዙ ብሔሮች ደቡብ ያሉትንም ብሔሮች ብትወስጂ አተገባበሩ ላይ እና ኢህአዴግ የተከተለው ፖሊሲ ላይ ሰዎች መጎዳታቸው ሰዎች መገደላቸው፣ መዘረፋቸው ላይ ነው ችግር እንጂ ህብረ ብሔራዊ ፌዴራሊዝሙ የህዝቡን ጥያቄ አድረስ ያደረገ ጉዳይ እንጂ የህወሀት እና የኦነግ ግኝት አይደለም። ህወሀት ሊዲንግ ሮል ተጫውቷል። አዎ፣ በትክክል ሊዲንግ ሮል ተጫውቷል። ምክንያቱም በጠመንጃ አሸነፈው ከመጡ ቡድኖች ውስጥ አንዱና ትልቁ ቡድን ነበረ። ኦነግም ተሳትፎበታል። ነገር ግን የነሱ ነው ብሎ ይሄንን ዶክመንት ወደ ጎን መግፋቱ ትክክል አይመስለኝም እኔን። ምክንያቱም የህዝቦችን ታሪካዊ ጥያቄ አድረስ ያደረገና ሀገሪቷን ከጦርነት የገላገለ ቢያንስ ቢያንስ እስከ ዘጠና አንድ እስከ ኢትዮጵያ አቆጣጠር ሰማንያ ሶስት ድረስ የነበሩ ጦርነቶችን ያስቀረ ዶክመንት ነው። አማራ የለበትም ላልሽው ጥያቄ በሰፊው የሚሰማ ጥያቄ ነው። በነገራችን ላይ አማራም በዛ ጊዜ ነበረበት በትክክል ነው የነበረበት። አሁን ያሉ ትላልቅ ቦታ ላይ የደረሱ ባለስልጣኖችን እዛ ላይ የተሳተፉ ሰዎችን ሊስት አውጥተሽ ብታይ አሁን ትላልቅ ቦታ ላይ ያሉ የብአዴን ባለስልጣናት የተሳተፉበት ሁኔታ ነው ያለው። አንድ ሁለተኛ ደግሞ በዛን ጊዜ በአማራ ስም የሚንቀሳቀስ ፓርቲ ስለሌለ ነው እንጂ አሁን የአማራ ክልል ተብሎ የሚታወቁ ቦታዎች ጎጃም፣ ጎንደር፣ ሰሜን ሸዋ፣ ወሎ፣ ሁሉም ቦታዎች ሌሎቹ ክልሎች የላኩትን ያክል ሰዎች ልከው ሀሳባቸውን ሰጥተው ተከራክረው እዛው ተሳ ዶክተር አስናቀ እድል ልሰጥ ፈለግኩኝ። እስካሁን በተነጋገርነው ላይ ዶክተር አስናቀ አንድ ሌላ ጥያቄ መስመር ላይ ያሉ ከጅቡቲ የእሳቸውን ጥያቄ ላሰማሁትና እስካሁን በተነጋገርነው ላይም አመለካከቶን ይስጡኝ። ጤና ይስጥልኝ። የጅቡቲ አድማጫችን ጥያቄውን ያቅርቡ። እሺ የኢትዮጵያ ፌዴራል አሁን እየተካሄደ ያለው ፌዴራላዊ አስተዳደር ከብሔር የወጣ የዜግነት ፌዴራላዊ ስርዓት ሊሆን የማይችልበት ምክንያቱ ምንድን ነው ነው? የኢትዮጵያ ፌዴራላዊ ስርዓት የዜግነትን ከተተ ፌዴራላዊ ሳይሆን የዘር ተኮር ወይንም ልሂቃኖችን የሚያጎለብት ነው ብዬ ነው የማምነው። ይሄንን የዘር ተኮር ፌዴራሊስት ዜግነት ደረጃ ለማድረስ እንባይጣርበት ወይንም ወደዛ የማይገፋበት ምክንያቱ ችግሩ ምንድን ነው ነው ይሄ ጥያቄ እሺ በጣም አመሰግናለሁ አቶ ሞክሪያ ከጅቡቲ ዶክተር አስና አመሰግናለሁ ይህን እድል ስለሰጣችሁ እሺ ዶክተር አስናቀ የመጀመሪያው ይሄ የውክልና ጥያቄና ህገ መንግስቱ የሚወጣበት ጊዜ የነበረ ሁኔታ ምንድን ነው የሚለው እኔ ውክልናን ማየው ዲሞክራሲ ጋ ነው። ውክልና እንዴት ነው የሚመነጫው? ከምን ይመነጫል? አሁን ምንድን ነው የተለያዩ የፖለቲካ ኃይሎች እኔ ይህን ብሔር ብሔረሰብ ወይም ህዝብ ወክዬ የምንቀሳቀስ ነኝ፣ እኔ ካልተሳተፍኩኝ ይህ ህዝብ አልተሳተፈም፣ ይህ ብሔረሰብ አልተሳተፍም የሚባል አይነት ስታየው በሰፊ ይንጸባረቃል። ይሄ ግን ተገኝ የሆነ የውክልና አስተሳሰብ አይመስለኝም። ውክልና የሚመነጨው ከዲሞክራሲ ነው። ከዲሞክራሲያዊ ምርጫ ነው። አንድ ፓርቲ ህዝብ ወክሎታል የሚባለ ነጻ፣ ፍትሀዊ፣ ተአማኒ የሆነ ምርጫ ተደርጎ ከዛ ምርጫ ድምፅ አግኝቶ የዚህ ህዝብ ወኪል ነኝ የዚህ ማህበረሰብ ወኪል ነኝ የሚል አይነት ነገር በሚያንቀሳቀስበት ጊዜ በደማጭነት ሊኖረው ይችላል። ቅቡልነት ወይም ለጅትነት ሊኖረው ይችላል። የዚህ አስራዘጠኝ መቶ ሰማኒያ ሶስት የደርግ መንግስት ውድቀት በኋላ የተደረገ የህገ መንግስት ማውጣት ትልቁ ችግር ምንድን ነው የሚለው፣ አዲስ የፖለቲካ ስርአት ወይም ኦርደር ሲዘረጋ ምንድን ነው የሆነው? አሸናፊዎች ናቸው። ኢህአዴግ በህወሓት መሪነት የሀገሪቷ ስልጣን አልጨበጠ። ኦነግ እዛን ጊዜ ተሳታፊ ነበረ። በአብዛኛው እንግዲህ ሂደት እናስታውሰዋለን። እንዴት የሽግግር መንግስት እንደተቋቋመ፣ እንዴት የተለያዩ የብሔር ድርጅቶች አንዳንድ ቦታዎች ላይ እንዲያውም በብሔር እንቅስቃሴ ባልነበረባቸው ቦታዎች ላይ ሁሉ በአጭር ጊዜ ውስጥ የብሔር ድርጅቶች ተቋቁመው በተወካዮች ምክር ቤት መቀመጫ ስጠታቸው ከዛ በኋላ ህገ መንግስት በሚረቀጥበት ጊዜ እለተከም ብሎ ተፋ ያለ ውይይት ሰጥቶ መቀበል ሂደት አልነበረውም። አንዱ ትልቁ ችግር ምንድን ነው? ኢህአዴግ የራሱ ፕሮግራም ነበረው። በብሔር የመደራጀትን ጥያቄ፣ ኢኮኖሚ ፖሊሲ፣ ሌሎችንም ገና ከጥቅስ ጊዜ ጊዜ ጀምሮ ያንጸባርቃቸው የነበሩት ከዚህ ውጭ ሌላ መፍትሄ የለም፣ በዚህ ነገር ላይ አንደራደርም የሚለው ነገር የፖለቲካ ፕሮግራሙ ነው። ወደ ህገ መንግስትነት ይሄዳል። አሁን ትልቁ አጣጭ ውስጥ ስንገባ ነው ይመስለን የህገ መንግስት ሲቀረጽ

ጠቅሎ የሚሰራ የፖለቲካ ድርጅት ስልጣኑ ካልያዘ ተቋሞቹ ራሳቸው ነጻ ሆነው ሊንቀሳቀሱ የሚችሉ አይነት ሆነው አይደለም የተቀረጹ።